ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የዓላማጣ የሰላም ጥሪ ችላ ሊባል እንደማይገባ የከተማይቱ አስተዳደር ኃላፊ ያሳሰቡ፣ ዩናይትድ ስቴትስ የእስራኤል ጋዛ ጦርነትን አስመልክቶ የሐማስን ተኩስ አቁምና ታጋቾችን የመልቀቅ ስምምነት ምላሽ እያጤነች መሆኗን ገለጠች፣ ሶኮርስ ፍልስጤምን አምስ ለባዶ ረታ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ባለፈው ሳምንት መጨረሻ አንድ የመብራት ኃይል ሠራተኛ በሕወሓት ታጣቂዎች ተገሏል መባልን ተከትሎ በዓላማጣ በተካሄደው የተቃውሞ ሰልፍ የአንድ ሰው ሕይወት አልፏል። እንዲሁም በአንድ ግለሰብ ላይ ከባድ ጉዳት፣ በሁለት ሰዎች ላይ ቀላል ጉዳቶች መድረሳቸውን የአካባቢው የዓይን እማኞች ለሀገር ውስጥ ብዙሃን መገናኛ አውታሮች ገልጠዋል። የዓላማጣ ከተማ አስተዳደር ኃላፊ አቶ ኃይሉ አበራ በበኩላቸው የዓላማጣ የሰላም ጥሪ ችላ ሊባል አይገባም ሲሉም ለመገናኛ አውታሮች ተናግረዋል። ቀደም ሲል መያዝያ ዘጠኝ የአማራ ክልላዊ መንግሥት ባወጣው መግለጫ ሕወሓት የፕሪቶሪያን የሰላም አማራጭ ወደ ጎን በመተው የማንነት ጥያቄ ያለባቸውን የራያ አላማጣ፣ ራያ ባላ፣ ኦፍላ፣ ኮረምና ዛታ አካባቢዎች ላይ ወረራ ፈጽሟል ሲል አስታውቋል። በሌላ በኩል የትግራይ ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ጊዜያዊ አስተዳደሩ ከፌዴራልና የአማራ መንግሥታት ስምምነት ጋር ያካሄደውን ስምምነት በማክበር የትግራይ ኃይሎችን ከጋርጃሌና አላማጣ አጠገብ ያለችውን በቅሎ ማነቂያን ለቀው እንዲወጡ ወስኗል ሲሉ ቀደም ብለው ገልጠዋል። ዩናይትድ ስቴትስ የሐማስን የእስራኤል ጋዛ ተኩስ ማቆምና ታጋቶችን የመልቀቅ ስምምነት አስመልክቶ ከማስታወሻ ጋር በጽሑፍ የላከውን የስምምነት ዕቅድ እያጤነች መሆኗን ገልጣለች። የዋይትሃውስ ብሔራዊ ደህንነት ቃል አቀባይ ጆን ከርቢ የሐማስ የስምምነት ምላሽ እየተጤነ መሆኑን ሲያመለክቱ፣ በአሁኑ ወቅት ሐማስ ለካታር እና ግብፅ የላከውን ምላሽ ደርሶን በማጤን ላይ እንገኛለን ዛሬ ማለት የምችለው እስከዚህ ድረስ ብቻ ነው። ምላሹ ደርሶናል። እየተመለከትነው ነው ብለዋል። ሐማስና አነስተኛው የእስላማዊ ጂሃድ ሚሊሽያ ቡድን አዎንታዊ ስምምነት ላይ ለመድረስ ዝግጁ መሆናቸውንና ቀዳሚ ጉዳያቸው ጦርነቱን ሙሉ በሙሉ ማስቆም እንደሆነ አመልክተዋል። የሐማስ ከፍተኛ ተወካይ የሆኑት ኦሳማ ሐምደን ቡድኑ ረቂቅ ስምምነቱን አስመልክቶ አተያዩን በማከል ለሸምጋዮች የላከ መሆኑን ገልጠዋል። የግብፅና ካታር የውጭ ጉዳይ ሚኒስትሮች በበኩላቸው በጋራ ባወጡት መግለጫ ምላሹን እንደሚያጤኑትና ስምምነቱ ከግብ እስከሚደርስ ድረስ ከዩናይትድ ስቴትስ ጋር በመሆን የሽምግልና ጥረቶቻቸው እንደሚቀጥሉ አስታውቀዋል። አንድ የእስራኤል ባለሥልጣን በፊናቸው አገራቸው የሐማስ ምላሽ የደረሳት መሆኑን ጠቁመው ሆኖም ሐማስ ዋነኛና ይበልጥ ትርጉም ያላቸውን መመዘኛዎች በሙሉ ለውጧቸዋል ብለዋል። ይህ በእንዲህ እንዳለም የተባበሩት መንግሥታት ዋና ጸሐፊ አንቶኒዮ ጉተሬስ የጸጥታ ምክር ቤቱ በእስራኤልና ሐማስ መካከል ሲካሄድ ስምንት ወራትን አስመልክቶ በእስራኤልና ሐማስ መካከል ስምንት ወራት ያስቆጠረውን ጦርነት አስመልክቶ ያሳለፈው ውሳኔ የተኩስ አቁም ውጤትን ሊያፈራ ግድ እንደሚል አሳስበዋል። የዋና ጸሐፊው ቃል አቀባይ ፋርሃን ሐቅ፣ አቶ ጉተሬስ በጆርዳን ጉባኤ ላይ ለታደሙ መሪዎች አስቸኳይ የተኩስ አቁም ስምምነት ሰብአዊ ቀውስን እንደሚገታ ልብ ማሰኘታቸውን አመላክተዋል ብለዋል። በማያያዝም ዋና ጸሐፊው ዘላቂ ሰላምን መሠረት ያደረገ ሁለት መንግስታት ፍልስጤምና እስራኤል ጎን ለጎን ከደህንነት ጋር ቅድመ 1967 የተባበሩት መንግስታት ያሰመራቸው የድንበር መስመሮችን ረብ ያላቸው ውሳኔዎች ተከትሎ ከዓለም አቀፍ ሕግ ጋር ኢየሩሳሌምን የሁለቱም አገራት የጋራ መዲና ወዳደረገ ቀደም ወዳደረጉ ቀደምት ስምምነቶች የማምሪያው ብቸኛ መንገድ የሚከፈተው በፖለቲካዊ መፍትሔ ብቻ መሆኑን አስምረውበታል በማለት አስረድተዋል። በጸጥታው ምክር ቤት ተደገፈው በጸጥታው ምክር ቤት ተደግፎ ያለፈው የተኩስ ማቆም ረቂቅ የተሰናዳው በዩናይትድ ስቴትስ ተነሳሽነት ሲሆን ረቂቁ ላይ እስራኤል የፕሬዚደንት ባይደንን የሜ ሰላሳን ተኩስ አቁም ተቀብላለች ሐማስም እንዲቀበለው የሚሉ ሐረጎች ሰፍረውበታል። የሐማስ ገሪብ ባለሥልጣንም ይህንኑ ረቂቅ የተቀበለና ለድርድሩ ዝግጁ መሆኑን አስታውቀዋል። የአውስትሬልያ ዋጋ ግሽበት ወደ ዝቅተኛነት እያመራ ባለበት ወቅት በጅሮንድ ጂም ቻልመርስ ሉላዊ ተጽዕኖዎች የአውስትሬልያ መጣኔ ሀብት ላይ ጫና ሊያሳድሩ እንደሚችሉ አመላክተዋል። ሆኖም በጅሮንዱ ዝቅተኛም ሆነ ከፍተኛ የዋጋ ግሽበት ስጋቶች የዋጋ ግሽበት ስጋቶች ይኑሩ የአውስትሬሊያ ምጣኔ ሀብት የሚያገግም መሆኑን በልበ ሙሉነት ተናግረዋል። የአውስትሬሊያ ምጣኔ ሀብት ባለፈው ወርሃ ማርች ሩብ ዓመት ያሳየው እድገት 0.1 ፐርሰንት ብቻ ነው። የቻይናው ጠቅላይ ሚኒስትር ሊ ኩዋንግ ከጁን 15 እስከ 18 አውስትራሊያን ሊጎበኙ ነው። አንድ የቻይና ጠቅላይ ሚኒስትር ከ2017 ወዲህ አውስትሬሊያን ሲጎበኝ ይህ የመጀመሪያው ይሆናል። ጠቅላይ ሚኒስትር አንቶኒ አልቤኒዚና ሊ ካምብራ ላይ ዓመታዊ የመሪዎች ስብሰባ ላይ ይታደማሉ። የአውስትሬሊያ ብሔራዊ እግር ኳስ ቡድን ሶኮሩስ ለዓለም ዋንጫ ማጣሪያ የመጀመሪያ ምዕራፍ ግጥሚያ ፍልስጤምን አምስት ለዜሮ ረቷል። የሶኮሩስ አሰልጣኝ ግርሃም አርኖልድ እንዳሉት የብሔራዊ ቡድኑ ግብ በሚቀጥለው ዙር የዓለም ዋንጫ ማጣሪያ ግጥሚያዎች የበላይነትን አስጠብቆ መዝለቅ ይሆናል። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 65 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 37 ኢትዮጵያ ብር ከ80 ሳንቲም ይዘረዘራል። ቀጥለን የነገውን አውስትሬሊያ ዋና ዋና ከተሞችና የአዲስ አበባን የአየር ጠባይ ትንባያ እናሰማለን። ፐርስ ደመናዊ ይገለጣል፣ ዝቅተኛ 9 ከፍተኛ 20። አድላይድ ብራ ይሆናል፣ ዝቅተኛ 8 ከፍተኛ 17። ሜልበርን ብራ ይሆናል። ዝቅተኛ 8 ከፍተኛ 12። ሆባርት ሊያካፋ ይችላል። ዝቅተኛ 6 ከፍተኛ 12። ካምብራ ማለዳ ላይ ውርጫማ ሆኖ ረፋዱ ላይ ደመናማ ይሆናል። ዝቅተኛ መቀነስ 2 ከፍተኛ 11። ሲድኒ በከፊል ደመናማ ይሆናል። ዝቅተኛ 9 ከፍተኛ 17። ብሪስበን ፀሐያማ ሆኖ ይውላል። ዝቅተኛ 10 ከፍተኛ 21። ዳርዊን ፀሐያማ ይሆናል። ዝቅተኛ 18 ከፍተኛ 32። አዲስ አበባ በአብዛኛው ደመናማ ሆኖ ይላል። ዝቅተኛ 13 ከፍተኛ 23 ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማልን። ያለመጣ የሰላም ጥሪ ችላ ሊባል እንደማይገባ የከተማይቱ አስተዳደር ኃላፊ ያሳሰቡ፣ ዩናይትድ ስቴትስ የእስራኤል ጋዛ ጦርነትን አስመልክቶ የሐማስን ተኩስ አቁምና ታጋቾችን የመልቀቅ ስምምነት ምላሽ እያጤነች መሆኗን ገለጠች፣ ሶኮሩስ ፍልስጤምን አምስት ለባዶ ረታ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ኮም ኤዩ አምሃሪክን ይጎብኙ።